ወንገሮቼ አርጋው አሽኒ ፋኑኤል ክንፉ፣ አመሰግናለሁ ለጊዜያችሁ። ብዙ ጊዜ የሚነሳ ጥያቄ ነው በባላንጣነት የመታየት በጋዜጠኛና በመንግስት መካከል ያለው ግንኙነት ጋዜጠኛው ስልጣን ላይ ያለ ኃይልን ተጠያቂ ማድረግ ዋናው ስራ በመሆኑ ለምን በጠላትነት ይፈረጃል? ወዳጅነት ሊጠበቅም ቀድሞውንም አይገባም፣ ነገር ግን ደግሞ እንደ ጠላትም መፈረጅ የለበትም። ሁሉም የየራሳቸውን ስራ የየራሳቸውን ኃላፊነት እየተወጡ ነውና የሚለውን ፋኑኤል እንዴት ትመለከተዋለ አገሪቱን የሚያስተዳድረውን መንግስት ገዢ ፓርቲ ተጠያቂ ማድረግ ሁሌ የሚያስራ በጠላትነት ሳይፈረጅ ስራዬ ነው ብለ ታምንበታለሁ? አዎ፣ እኔ አሁን እንደም ያመጣው እንት በጣም አስራቂ። አሁን የኢትዮጵያ መንግስት ገዢ ፓርቲና የኛ የጋዜጠኞች ስራ አንደኛ ሚናው ራሱ የተለያየ ነው። ገዢ ፓርቲ በየትኛውም ሀገር እንደሚረከበው እንደምናየው፣ ፖሊሲ አስቀምጠ ተወዳድረ ይሄን አስፈጽምልሃለሁ ብሎ የፖለቲካ ስልጣን የሚይዝ አካል ነው። ጋዜጠኛ ደግሞ ገዢው ፓርቲ ይህን ፈጽማለሁ ብለህ ለህዝብ የገባው ፖሊሲዎች አርጋል አላደረክም እያለ ከህዝብ ፍላጎትና አጠቃላይ ደግሞ ከብሔራዊ ጥቅም አንጻር እየተከተል የሚጽፍ እና ሁለቱ የሚጠባበቁ እንጂ የሚመጋገቡ አይደሉም። ስለዚህ ጠላትነ ግን ሁለቱ ከጠላትነት መች ነው የሚወጡት? ነው ሁለቱም አካሎች በህግ የበላይነት ጥላ ስር መቀመጥ ነው። በህግ የበላይነት ጥላ ስር የተቀመጠ አካል ሚናውን ስለሚያልቅ በጠላትና በወዳጅ አንፈረጅም። አሁን ያለው ትልቁ ጥያቄ ምንድን ነው? ጋዜጠኛ አንድን የመንግስት ባለስልጣን ሲከታተለው ወይም እኮ ከሆነ መጥፎ ተግባሩ ለመሰብሰብ ለማረም በምትሄድ ጊዜ አንደኛ እንደ ድፍረት ሊያይብ ይችላል። ከተሳሳተ የህግ የበላይነት ካለመታረም ወይም በዚህ አስተሳሰብ ካለመቀኘት የመጣ ባለስልጣን አሳዳጁ አጥሾ አድርጎ ልይዘው፣ ግን ጋዜጠኛው ስራ ያ የተመረጠ ባለስልጣን በህግ አግባብ ስር እንዲሰራ መከታተል ብቻ አይደለም። በምናደርጋቸው ዘገባዎች ማስገደድ ከቻል ደግሞ በምናረጋቸው እያንዳንድ ሪፖርት ተጠያቂ ማድረግ ነው። የጠላትና የወዳጅ አይደለም። ከገዢ ፓርቲ አባላት ባለስልጣን ጋር መሞዳሞድ የአንድ ጋዜጠኛ ትርፍ አይደለም። ትርፉ እነሱ ለህዝብ ለተናገሩት ቀን እንዲቆሙ የማስገደድ ከተቻለም፣ ተከታትሎ ለፍርድ አደባባይ ማቅረብ ወይም ሙስናን ፀሐይ ማሞቅ ህገ መንግስት ያለኑ ሂደቶችን ማጋለጥ ይሄ የጠላትና የወዳጅ ስራ ሳይሆን የማይተካኩ ሁለት የተለያዩ በአንድ ሀገር የህግ የበላይነት ስር ያሉ ዴሞክራቲክ አካላት የሚሰሩ ስራ ነው። ጠብም ወዳጅነትም የለውም ብዬ ነው የምቀበለው። መልካም አርጋው። እንግዲህ መንግስት የምንለው አካል የሰዎች ስብስብ ነው። በዚህ የመንግስት ስብስብ ውስጥ የተለያዩ ፍላጎት ያላቸው ሰዎች ይኖራሉ። እነዚህ ሰዎች ደግሞ ከጋዜጠኛው ጋር በባላንጣነት የሚተያዩበት የራሳቸው ምክንያት አለ። ስለዚህም ያንን የጠላትነት ፍላጎታቸውን የሚደግፍላቸው ህግና የህግ ማዕቀፍ እንደዚሁ የተደራጀ ድጋፍ ሲያገኙ በተለይ በፖለቲካ ፓርቲያቸው አማካኝነት ጋዜጠኛው በሀገር አቀፍ ደረጃ እንደ ሀገር ከሃዲ፣ እንደ ጠላት እንዲታይ ሊያደርጉት ይችላሉ። አሁን ኢትዮጵያ ውስጥ እየሆነ ያለውም እንደዛ ስለሆነ። ይሁንና ግን መንግስት ላይ በስልጣን ላይ ያሉ ሰዎችና ጋዜጠኞች የሚስማሙባቸው ነገሮች ሊኖሩ ይችላሉ። በአመዛኙ ግን የማይስማሙባቸው እንደሚበዙ እሙን ነው። በተለይ ብዙ ችግሮች ባሉበት በታዳጊ ሀገር ውስጥ ብዙ ብዙ የተለያዩ ጉዳዮች ይኖራሉ። ዞሮ ዞሮ የመገናኛ ብዙሀንም ሚናቸው መንግስት የተሻለ ስራ እንዲሰራ መንግስት ራሱን መልሶ እንዲያይ የሚያደርግ ገንቢ ሚናም ጭምር ስለሆነ በባለአንጣናት መተያየቱ በአመዛኙ ተገቢም አይደለም። በአንዳንድ ጉዳዮች ላይ ወዳጅ መሆን የማያስፈልግባቸው ወይም ደግሞ ወዳጅ መሆናቸው ለድርድር የማይቀርብበት ለምንስ ያስፈልጋል ተብሎ ጥያቄ የሚቀርብበትም ጊዜ አለ። ዞሮ ዞሮ ግንኙነቱ ሁልጊዜም አንዱ አንዱን በመመልከትና በመቆጣጠር ላይ ያተኮረ ነው እና የየትኛውም ሀገር የፖለቲካ ባለስልጣን መገናኛ ብዙሀንን በጥሩ አይን ተመልክቶ አያውቅም። የሰለጠነውም አለም መገናኛ ብዙሀንን በአይነ ቁራኛ የማየቱ ነገር የተለመደ ነው፣ ከሙያው ባህሪ የተነሳ። ይህንን ግን ፋኑኤል እንዳነሳው የህግ ጥበቃ ይደረግለታል። ያ የህግ ጥበቃ ነው የሚያድነው ሁልጊዜ መልካም ኢትዮጵያ ውስጥ የቀረው ነገር ያ የህግ ጥበቃ የለም ማንም ባለስልጣን በአደባባይ በዱርዬ ሊያስደበድብ ይችላል በፈለገው ሰዓት በአንድ ስልክ ደውሎ እስር ቤት ሊያስገባ ይችላል በአንድ ጊዜ አሸባሪ ተብሎ ሊያስከስስ ይችላል ይህ የህግ በላይነት መኖሩን አያሳይም እና እሱ ነው የሌለው በዛ መልክ ነው በቅርቡ የወጣ አንድ ዘገባን ዋቢል አድርግና ወደፊት የተሻሉ ሁኔታዎች እንዲፈጠሩ እንደ ጋዜጠኛ ጋዜጠኝነት በተሻለ ሁኔታም በነጻነት መስራት እንዲችል የኢትዮጵያ መንግስትም የተሻሉ ሁኔታዎችን እንዲፈጥር የሚታያችሁን ሀሳቦች ፈንጥቆ ፍሪደም ሀውስ የተባለው ለጋዜጠኞች መብት ነጻነት የቆመው ድርጅት የሁለት ሺ አስራ ስድስት ግምገማው ላይ ኢትዮጵያን ነጻ ካልሆኑ አገሮች ውስጥ መድቧታል። አስራ ስድስት ጋዜጠኞች ባለፈው ታህሳስ ወር መታሰራቸውን ጭምር በምሳሌ ያነሳል። በምስራቅ አፍሪካ ሁለተኛዋ ጋዜጠኞች አሳሪ አገር ነው የሚላት። ይሄ ሁኔታ እንዲለወጥ ምን አይነት ሁኔታዎች መፈጠር አለባቸው ትላላችሁ? በጋዜጠኛው ሙያ፣ በመንግስት ወይም አስፈጻሚው አካል። ፋኑኤል አንተን ላስቀድም። የሚታየኝ ሁለት ነገር ነው። አንደኛው መጀመሪያው በተለይ ገዢ ፓርቲ ሀገሪቷን የሚያስተዳድራት ገዢ ፓርቲ ከፕሬስ እኛ ሀገር ጋዜጠኝነት ከተጀመረ በተለይ በግሉ ዘርፍ ከተጀመረ ጀምሮ እስካሁን ባለው ከአጠቃላይ ትንታኔዎች በመነሳት ያው ፕራይቬት ሚዲያ ወይም የግል ሚዲያ አብዛኛው መንግስት ኮርነር እደረጋለሁ ወይ ጥግ ያስይዙኛል እና ሁሉም ነገር ወደ እኔ ነው የሚወረወረው እና በሌሎች ሀይሎችን መጠቀሚያ ነው የሚሉን አጠቃላይ መደምደሚያ ከልሶ ቢያየው ጥሩ ነው። ኮርነር የመደረግ ብቻ ሳይሆን ራሱም እንደ አንድ ፖለቲካ ተጫዋች አካል አድርጎ ፕራይቬት ሚዲያው ሊያየኝ የሚችልበት እድል አለ፣ የሚል ከአጠቃላይ ድምዳሜ ማለት ነው። ከሱ አንድ እርምጃ ወደዚህ ይመጣና ፕራይቬት ሚዲያው ላይ ደግሞ ብዙ ጊዜ ምንድን ነው ግልጽ የሆነ የጋዜጠኝነት ሚና ይዞ መስራት፣ ገዥውን ፓርቲ ራሱ እንደ አንድ ገዢም ፓርቲ እንደ አንድ ፖለቲካን ፓርቲ በመቀበልም በዛም ብርዝና መጠን በማስተናገድ እንደዚህ አይነት ፍርሃቶችን በማስተካከልና ግልጽ የሆነ የጋዜጠኝነት ሚና ላይ ብቻ እኛም አተኩረን እነዚህ ሁለት እሱ ወደ ጥግ ገፋለ የሚለውን እኛ ደግሞ ተገፍተና የምንለው ለማምጣት የሁለ ከሁለታችንን የተወሰኑ እርምጃዎች የመቀራረብ ነገር ፕሬሱን ወደፊት ይወስዳል የሚል ግምት አለኝ ነኝ። መልካም አርጋው፣ ቀደም ባለ ክርክራችሁ አንስታችሁት የነበረ ፋኑኤል አሁን በመጠኑ የጠቀሰው ነገር ግን በፕሮግራም ያልተስተናገደ ሀሳብ እንደ ጋዜጠኛ የፖለቲካ አቋም ሊኖረኝ አይገባም የሚል ሀሳብ በጋዜጠኛው በኩል እንዳለ ችግር ፋኖኤል ጠቅሷል። አርጋው እሱን መልስ አሁን የተነሱትን ነጥቦች አካተ ብትመልስ ጥሩ። የጋዜጠኛ የፖለቲካ አቋም በተመለከተ ጋዜጠኛ ተመል እንደ አንድ ዜጋ የራሱ የፖለቲካ አቋም ሊኖረው የፖለቲካ ፓርቲ አባል ሊሆን ይችላል። አንድ ጋዜጠኛ የሚመዘንበት የሚሰራው ዘገባ ወይም የሚሰጠው ትንታኔ ምን ያክል እውነታውን ያንጸባርቃል፣ ምን ያክል ለእውነቱ ቅርብ ነው በሚሉ መመዘኛዎች ነው። ያ ጋዜጠኛ ግን የራሱ የፖለቲክ አቋም የፖለቲካ ፓርቲ አባልነትም ጭምር ሊኖረው ይችላል። ግን ወደ ጋዜጠኝነት ስራው ሲመጣ ያንን የፖለቲካ ፓርቲ አባልነቱን እንደ መሳሪያ ተጠቅሞ በጋዜጠኝነት ውስጥ የፓርቲ ስራ የሚሰራ ከሆነ ያኔ ችግር መሆን ይጀምራል። ይህ እንግዲህ በሚዲያ ውስጥ በሚኖር የኤዲቶሪያል የቁጥጥር ዘዴ የሚደረግ ነው የሚሆነው። እንደሚታወቀው በፖለቲካ አቋማቸው የሚታወቁ የሚያምኑበትን የፖለቲካ አቋም የሚያንጸባርቅ ዘገባዎችን የሚሰሩ ዘገባዎቻቸውን ስናነብ በተለይ የዚህ ፓርቲ ደጋፊ ወይም የዚህ ፓርቲ አባል ነው የምንላቸው ሰዎች አሉ። ይሄ በምዕራቡ ዓለም ጋዜጠኝነት ውስጥ አለ፣ ቤትም ይኖራል እና እንደ ትልቅ ችግር መታየት የለበትም የፖለቲካ ፓርቲ አባልነት መሆን አለመሆን እንደ ችግር መታየት የለበትም መብትም ጭምር ነው ለጋዜጠኛው እንደ አንድ ዜጋ ግን የፕሮፌሽናል ስታንዳርዶች አሉ ባለም ላይ ብዙ አመታት ወደ መቶ አመት በላይ የሚቆጠር ያስቆጠረ የጋዜጠኝነት አንዱ የገለልተኝነት መስፈርት ነው እና ብዙ መወዛጋቢ የሚሆንበት ነገር አይታይም በዚህ በኩል በጋዜጠኛ የፖለቲካ ፓርቲ አባልነት ወይም ደጋፊነት አንጻር ያለው ክርክር ወደ ሌላኛው ጥያቄ ለኢትዮጵያ የወደፊት እድገት ምንድን ነው መደረግ ያለበት? ወደፊት ወይት ነው መሄድ ያለብን? ከዚ አሁን ካለንበት ጣት ው የመፍትሄ ሀሳቦቹን መመልከት ጀምረዋል። አርጋዋሽኔና ፋኑኤል ክንፉ ናቸው። አድማጮች የኢትዮጵያ መገናኛ ብዙሀን ይዞታን የተመለከተው ሰጣ ገባ አልተቋጨም። በመጪው ሳምንት ከአማራጮቹ ጋር ጋዜጠኛ መልካም ሲባል መቼ ነው የሚለውን ጨምሮ ይመለከታሉ። ለአሁኑ ለጊዜያቸው አመሰግናለሁ። ደርስትል